መዝሙር ዘጠና ስምንት እግዚአብሔር ነግሰ ደንገጹ አሕዛብ ዘይነብር ዲበ ኪሩቤል አድለቅለቃ ለምድር እግዚአብሔር አብይ በጽዮን ወልውል ውእቱ ላዕለ ኩሉ አሕዛብ ኩሉ ይገኒ ለስምከ አብይ እስመግሩም ወቅዱስ ውእቱ ክቡር ንጉሥ ፍትሐ ያፈቅር አንተ አጽናይካ ለጽድቅ ባይልከ ፍትኻ ወጽድቀ ለያዕቆብ አንተ ገበርከ ተለዓለ እግዚአብሔር ፈጣሪነ ወይ ሰግዱ ሎቱ ታይተ መከየደ እገሪሁ እስመ ቅዱሳን እሙንቱ ሙሴ ወአሮን በክህነቶሙ ወሳሙኤል ኒ ምስለ ለይፅውኡ ስሞ ይፅውዕዎ ለእግዚአብሔር ውእቱኒ ይሰጠወሙ ወይ ትናገሮሙ በአምደ ደመና ወይ አቅቡ ስሞ ወትእዛዙሂ ዘወሃቦሙ እግዚኦ አምላክነ አንተ ሰማይ ኮሙ እግዚኦ አንተ ተስሀል ኮሙ ወተት የቀል በኩሉ ምግባሮሙ ተለዓለ እግዚአብሔር አምላክነ ወይሰግዱ ሎቱ ውስተደብረ መቅደሱ እስመ ቅዱስ ውእቱ እግዚአብሔር አምላክነ